የግል ማተሚያ ቤቶቹ ጋዜጣና መጽሔቶችን ላለማተም የሚሰጡት ምክንያት የአስቸኳይ ጊዜ አዋጁ በሕትመት ውጤቶች ላይ ያስቀመጠውን ክልከላ እንደሆነ አሳታሚዎች ይናገራሉ። ከሳምንት በፊት ይፋ የተደረገ አዋጅ በደፈናው የማይፈቀዱ ተግባራት ሲል ከዘረዘራቸው ውስጥ ሁከትና ብጥብጥ የሚፈጥር ጽሁፍ ማዘጋጀት፣ ማተምና ማሰራጨት አንዱ ነው። የማተሚያ ቤት ኃላፊዎች ይህን የአዋጅ ክፍል ተንተርሰው የህትመት አገልግሎት ሊሰጧቸው እንደማይችሉ እንዳሳወቋቸው የሳምንታዊ ኢትዮ ምህዳር ጋዜጣ ዋና አዘጋጅ አቶ ጌታቸው ወርቁ ይናገራሉ። ባለፈው ማክሰኞ ከማተሚያ ቤት ስልክ ተደውሎ አናትምም መባላቸውን ለዶች በላይ ያስረዱት አቶ ጌታቸው ከዚያ በኋላ ከዚህ ቀደም በስራ ወደሚያውቋቸው አራት ማተሚያ ቤቶች ሄደው ተመሳሳይ ምላሽ ማግኘታቸውን ይገልጻሉ። ጠቅላይ አካባቢ ህጉ አቶ ጌታቸው ያተመ፣ ያሳተመ፣ ያሰራጨ፣ በምልክት የገለጸ ሊከለክል ይችላል የምትለዋ ሐረግ ስል፣ ይሄ ባለበት ሁኔታዎች የፖለቲካ ጋዜጦችን ለማተም አይደለም፣ የስፖርት ጋዜጦችን ከዚህ በኋላ አናት። በጊዜ ለጊዜ ደወልንላችሁ፣ ሌላ አማራጭ የምትፈልጉ ነው ብለው ነገሩት። ቀደም ሲል የቆንጆ መጽሔት ማኔጂንግ ዳይሬክተር እና ባለቤት የነበሩት በአሁኑ ወቅት ደግሞ የሀበሻ ወግ የሚል መጽሔት ለማሳተም ዝግጅታቸውን ጨርሰው እንደነበር የሚናገሩት አቶ ቴዎድሮስ ካሳም ተመሳሳይ ችግር እንደገጠማቸው ይናገራሉ። ቢሮ ተከራይተው ሰራተኛ ቀጥረው ለሶስት ወራት ህትመት የሚሆን የጽሁፍ መጠባበቂያ ዝግጅት አድርገው ወደ ህትመት ለመግባት ሲዘጋጁ የማተሚያ ቤት ችግር እንዳደናቀፋቸው ይገልጻሉ። በመጀመሪያ ከፍተኛ ዋጋ እንደተጠየቁ በስተኋላ ግን በአስቸኳይ ጊዜ አዋጁ ምክንያት ማተም አንችልም እንደተባሉ ያብራራሉ። ከዋጋው በላይ የዚህ የአስቸኳይ ጊዜ አዋጁ ከታወጀ ወዲህ በሱ ምክንያት መስራት እንደማይችሉ ገለጹልን። ወደ አስር እና ከዛ በላይ የሚሆኑ ማተሚያ ቤቶች ነበር ያነጋገርኩት። እነሱ ሁሉም በሙሉ ምክንያት ያደረጉት ይህንኑ ነው፣ የአስቸኳይ ጊዜ አዋጁን ማለት ነው። የሀበሻ ወግ በፊት ገጹ ይዟቸው ከነበሩ ይዘቶች መካከል በማተሚያ ቤት ኃላፊዎቹ ያልተወደዱት የኦሮሞ የፖለቲካ አቀንቃኝ አቶ ጀዋር መሀመድ ለሌላ የመገናኛ ብዙሃን የሰጡት ቃለ ምልልስ ነው። መጽሔቱ ይህንኑ ቃለምልልስ ምንጭ ጠቅሶ ሊያትም እንደነበረ አቶ ቴዎድሮስ ይናገራሉ። በኢሬቻ በዓል አከባበር ወቅት ከደረሰው እልቂትና ጉዳት ጋር በተያያዘ ከሟች ቤተሰቦችና ወገኖች ጋር የተደረገ ቃለ መጠይቅና በባህር ዳር የመስቀል ደመራ በዓል ላይ አቡነ አብርሃም ባሰሙት ንግግር የደረሰባቸው ተቅዛዝ በመጽሔቱ ፊት ለፊት ገጽ ተካተው እንደነበር አክሎ ገልጿል። የማተሚያ ቤት ኃላፊዎች የፖለቲካ ጽሑፎች ያስጠይቁናል የሚል ስጋት እንዳላቸው ጋዜጠኞች ይናገራሉ። ዶች በለ ጉዳዩ ይመለከታቸዋል የተባሉ የማተሚያ ቤትም ሆነ የመንግስት ኃላፊዎችን ለማነጋገር በተደጋጋሚ ያደረገው ሙከራ ሳይሳካ ቀርቷል። ሁከትና ብጥብጥ የሚያስነሳ የሚላቸውን መልእክቶች በኢንተርኔት፣ በሞባይል፣ በጽሁፍ፣ በቴሌቪዥን፣ በሬዲዮ አሊያም በማህበራዊ ሚዲያ መለዋወጥ የከለከለው የአስቸኳይ ጊዜ አዋጅ የዜጎችን ሀሳብን በነፃነት የመግለጽና መረጃዊ መለዋወጥ መብት እንደሚጥስ እየተተቸ ይገኛል። አቶ ጌታቸው የአስቸኳይ ጊዜ አዋጁን አፋኝ ሲሉ ይገልጹታል። ከባድ ነው፣ ከባድ ነው፣ ያፍናል ማለት አሁን እንግዲህ አዋጁን ተንተርሶ አዋጁ ራሱ ሰላም ለመፍጠር ተብሎ ታውጆ ግን ዋናውን የመፍትሄ መንገድ መነጋገር፣ መገለጥ፣ ማስረዳት የተለያዩ የፖይንት ኦፍ ቪው እንዳይሸረሸር ያንን ነው እያገደ ያለው። የኢትዮ ምህዳር ዋና አዘጋጅን ሀሳብ የሚጋሩት አቶ ቴዎድሮስ በበኩላቸው በአዋጁ ማስፈጸሚያ መመሪያ ላይ ተጠቀሰውና እንደ ኢሳትና ኦኤምኤን የመሳሰሉ ሚዲያዎችን ማሳየት መከታተልና ሪፖርት ማድረግ የተከለከለ ነው የሚለው አንቀጽ እንዳስገረማቸው ይገልጻሉ። ይሄ ለሚያለው ወደ ጭፍን አፋኝነት የሚገባ አስቸኳይ ጊዜ አዋጅ ነው። ዝርዝር ሁኔታውም እጅግ በጣም የሚያስፈራ ነው። እጅግ በጣም የሚያስፈራ ነው እና እኔ እንደ ራሴ እንደ ሚዲያ ባለሙያ በጣም ተገቢ ነው ብዬ ነው። የሁለቱን የጋዜጣ አዘጋጆች አስተያየት ሌሎች ጋዜጠኞች በተለያየ መንገዶች ሲያስተጋቡ ታይተዋል። እንደ ጸረ ሽብርና ፕሬስ ሕግ ያሉ ማነቆች አሽመድምደውታል የሚባልለት የጋዜጠኝነት ሙያ በአስቸኳይ ጊዜ አዋጁ ምክንያት ከድጡ ወደ ማጡ ይሸጋገራል የሚል ስጋት በብዙዎች ዘንድ አንዣቧል።